የቡርጂ ወረዳ የመንግስት ሰራተኞች ሥራ የማቆም አድማ ከመቱ ሁለተኛ ሳምንታቸውን ይዘዋል። አድማው በማንነታቸው ይደርስብናል ካሉት ጥቃትና የወረዳው የሥራ ኃላፊዎች መታሰርን ተከትሎ ነው። የቡርጂ ብሔረሰብ ተወካዮች ነን የሚሉ ቁጥራቸው ሰባ የሚሆኑ ሰዎችና የሀገር ሽማግሌዎች በደል ደርሶብናል ሲሉ ወደ ክልሉ ርዕሰ መስተዳድር ቢሮ በመሄድ አቤቱታ አቅርበዋል። የክልሉ ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ታመን ተሰማ ስለዚሁ ተጠይቀው በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ስራ ማቆም ተገቢነት የለውም ብለዋል። ዮናታን ዘብዴዎስ ዝርዝር አለው። በቡርጂ ወረዳ የመንግስት ስራ ማቆም አድማ የተደረገው ካለፈው ሳምንት ጀምሮ ሲሆን እየደረሰብን ነው ያሉት ዘር ማጥፋትና ማንነት ተኮር ጥቃት ይቁም በማለት ነው። የወረዳው ምክትል አስተዳዳሪና የፍትህና ጸጥታ ጽህፈት ኃላፊ ያለአግባብ ለስብሰባ ወደ አዋሳ ተጠርተ በመጡበት በክልል መንግስት መታሰራቸውም ሌላኛው ምክንያት መሆኑን ተናግሯል። ፍትህ ፍለጋ ለክልል መንግስት አቤት ለማለት መተናል ያሉት አቶ ደረሴ ካሹ እኛ እያለን ያለ ነው ወንጀል የሰሩ እንደሆን አይታሰሩ ሳይሆን የወረዳው ህዝብ ችግር ውስጥ እያለ እነሱ በመታሰራቸው ተጨማሪ ጥቃት እየደረሰብን ነው ብሏል። የደቡብ ክልል መንግስት ህዝብ አለኝ ብሎኛል ለማየት እስከዛ ድረስ ባይመጣ ምስቴኛ ደግሞ ወደ ሱ ተንቀሳቅሰን መፍትሄ እናገኝ ይሆናል በሚል ነው። ሁለት አመት ሞልቶናል። እኛ ወደ ግጭት ከገባን አርሶ አደራችን ዛሬ በዘመናዊ መሳሪያ በታጠቁ በጫካ ውስጥ በመሸጉ ኃይሎች መመታት ከጀመረ ሁለት አመት ጨርሷል። ይህንን ደግሞ የደቡብ ክልል መንግስትም ያውቀዋል። የቡርጂ አርሶ አደርም ሆነ የመንግስት ሰራተኛ ህፃን አዋቂው መውጫ መግባት አጥቷል። በአሁኑ ሰዓት ህፃን ከእናት እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው። ዛሬም ድረስ ያቺ እናት አእምሯ ዞሮ አብኖርማል ሆናለች፣ ምክንያቱም በእሷ ፊት ስለተደረገ። እንደገና ደግሞ ነፍሰ ጡር ሚስት፣ ባልና ሚስት፣ ባል ከፊት ለፊት፣ እሷ ከኋላ ተቀምጠው እርሻ ውሎ በሞቶር ሲገቡ እዛው የተረሸኑ ነው። እንደዙ እርሻ ውሎ የሚገቡ ወጣቶች የሚረሸኑበት፣ አዋቂ ሽማግሌ፣ ሴት ወንድ፣ መንግስት ሰራተኛ ጭምሩ ስለዚህ ሰው እንዴት ከከተማ ወጣ ማለት ሰላም የማያገኝበት የሚሞትበት ሁኔታ ነው ያለው። የሚመለከታቸውን የክልሉ መንግስት ቢሮዎች ደጅ ብንጠናም በስርዓት ያነጋገርን አካል የለም በማለት ቅሬታቸውን ገልጸዋል። የክልሉን ርዕሰ መስተዳደር እንዳያገኙ መከልከላቸውና በፖሊስ ከቢሮ ተባረው መውጣታቸውን አቶ ሉላ ሎሌ ተናግረዋል። ከዚህ በፊትም መጠኑን ለያዩ እንጂ ችግሮች ነበሩ። በአሁኑ ሰዓት ነብስ ግቢ ነብስ ውጪ ደረጃ ላይ የደረሰበት ሁኔታ ነው። ይህንንም ለማስረዳት ስንል እዚህ ርዕሰ መስተዳደር ላይ ከእኛ በጥሞና ሰምቶ ምላሽ የሰጠ ክፍል የለም ሂዱ ሲባል ነው እንግዲህ ተከፍተን ከግቢ እየወጠናለን። ወይዘሮ አሰገደች አስፋ መንገዱ ለሁለት ዓመት በመዘጋቱ ወላድ እናቶችን ማሳከምና በጤና ተቋም እንዲወልዱ ማድረግ አልተቻለም፣ በየመንገዱ በታጠቀ ኃይል ኢሰብአዊ ጥቃት እየተፈጸመባቸው መሆኑን ገልጸዋል። በሁሉም አቅጣጫ መንገዱ ዝግ ነው። ባለው መንገድ ራሱ ሰው ማታ እየሄደ እናት በአምቡላንስ በጥይት ተመተው እናት ሞታ ህፃንም ሞቶ የአምቡላንስ ሹፌር አሁን እስካሁን አካለ ጎዶሎ ሆኖ ቤት ቁጭ ብለዋል ስለዚህ ይሄንን ሮሮ ለማሰማት ነው እዚህ የመጠ ነው ግን መተን ምንም ሰሚ አላገኘንም ችግሩ በዞን በክልልና በፌደራል መንግስት ትኩረት እንዳልተሰጠውም ተናግሯል እስካሁን የወረዳ አመራር ለዞን አቅርቦ ዞንም የእኛን ሀሳብ አያቀርብም የሚያቀርብም አይመስለኝም ክልልም እስካሁን በሁለት አመት ላይ ምንም ምላሽ አልተሰጠም በማንነታቸው ጥቃት ደርሶባቸው ተፈናቅረው ያሉ የቡርጅ ብሔረሰብ ተወላጆች ለረሃብ መጋለጣቸውና ሰብአዊ ድጋፍም እንደማይደረግላቸው አቶ ኃይለማርያም ድባሌ ተናግሯል። በግጭቱ ምክንያት ሰላሳ አምስት ሺህ አርሶ አደሮች ከማሳቸው ስለማይደርሱ ለረሃብ መጋለጣቸውን ገልጸዋል። ንብረታቸውና እርሻቸውም በታጠቀ ኃይል መውደሙን ተናግሯል። ከዚህ በተጨማሪም አራት ሺህ የተፈናቀሉ ዜጎች ድጋፍ እንዳልተደረገላቸውም ጠቅሰዋል። በቅርቡ አንገብጋቢ ችግር ተፈጥሯል። ግን ያው የችግሩ መነሻ ረጅም ሁለት ዓመታትን የፈጀ ችግር ነው። ይሄም በኦነግ የታጠቀ ሰራዊት አርሶ አደሮቻችን ላይ እየተፈጸመ ያለ ሰፊ ጥቃት አለ። ለዚህ የክልሉ ሆነ ፌደራል መንግስት ያውቁና የሰጠው ነገር ነው። በዚህ ምክንያት ከቡርጂ አማሮ፣ ዲላ የሚያመጣ መንገድ ከሁለት ዓመት በላይ ተዘግቷል። ከቡሌ ወራ ቡርጂ መንገድ ተዘግቷል። በተመሳሳይ ለሁለት ዓመት እዛ ይኖሩ የነበሩ ከአያት ቅድመ አያቶቻቸው ጀምሮ ነዋሪ የሆኑ ጭምር ቤታቸው ተቃጥሎ ንብረታቸው ወድሞ ተገሎ የቀብር ቦታ ተከልክሎ ሶስት አራት ቀን የመንግስት መከላከያ ሰራዊት ባለበት በልመና የሚቀበሩበት ሁኔታ አሰቃቂ ሁ ሁኔታ ነው ያለው። የወረዳው አመራሮች መታሰራቸውን ተከትሎ ወትሮም ሲደርስብን የነበረው ጥቃት በርትቷል ነው ያሉት አቶ ኃይሌ ማርያም በቅርቡ የተገደሉ ሰዎችና የተቃጠለውን የሙረ ጥብቅ እንደን በመጥቀስ የክልሉ የሰመስተዳድር ጽህፈት ቤት ኃላፊ አቶ ታምነ የተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ስራ ማቆም ተገብነት የለውም ሆኖም ግን ይጠራል ብለዋል። ዛሬ የከበደ ግጭት ተፈጥሮ አይደለም። የሰዎቹ አመጣጥ ሰዎች ለምን ታሰሩብን ነው። ማንም ሰው ከተጠረጠረ በወንጀል ይታሰራል፣ ይጠየቃል፣ ይመረመራል። ነጻ ከሆነ ይወጣል። ወንጀል ሰርቶ ከተገኘ ግን ይጠየቃል። ማናችንም ስለዚህ ስራ ስላቆሙ ተደራጅተው ስለመጡ ወንጀለኛ ከወንጀሉ ይድናል ማለት አይደለም። ስለዚህ ይጣራል ብለን ተነጋግረናል። አዲስ ጥቃት ስለመኖሩ መረጃው የለኝም በፊትም ያለ ችግር ነው ብሏል። የታጠቁ የኦነግ ሰራዊት በቀጠናው የጸጥታ ችግር ሲፈጥሮ ታይተዋል ያሉት አቶ ታመኔም ከሌሎች አካባቢዎች ወደ ቡርጄ የኦነግ ሰራዊት እየገባ ነው ስለተባለው በግል የማውቀው ነገር የለም ብሏል። ለሁለት ዓመት ተዘግተው ያልተከፈቱ መንገዶች ስለመኖራቸውም ተናግሯል። የፌዴራል መንግስት መከላከያ ሰራዊትና የክልሉ ልዩ ኃይል በአካባቢው ጸጥታ የማስከበር ስራ እየሰራ ነው ይላሉ ኃላፊው። የክልሉ ርዕሰ መስተዳደር ችግራችን እንዳይሰሙ በአቶ ታመኔ ተከልክ ናል ስላሉትም፣ ይህንን ብለዋል። ተከልክልናል ሳይሆን ከኔ ጋር የተነጋገሩትን ነገር ብኖር ስብሰባ ላይ ናቸው። አሁን ለአምስት ደቂቃ ከስብሰባቸውን አቋርጠው ያነጋግሩን አይቻልም ብያቸዋለሁ። ድንገት ሰው ተሞ ስለመጣ ስብሰባ አቋርጦ የክልሉ ርዕሰ መስተዳደር ወርዶ የሚያነጋግርበት አግባብ የለም። በጣም ወሳኝ ነው ብለን ስናምን እኛ ልንጋብዛቸው እንችላለን። እርስዎ የሚሉት ሀሳብና የክልሉ ርዕሰ መስተዳደር ስለተጋጭ የሚጋጭ ነገር የለውም። በመሰረት የክልሉ ርዕሰ መስተዳደር ምንድነው ያሉ እዛ አካባቢ ያለው የጸጥታ ጉዳይ ከክልሉ መንግስት አቅም በላይ መንገድ ለሁለት ዓመት ከተዘጋ ከክልል አቅም በላይ ነው ማል ብዙ ትክክል ናቸው። ምንም የሚያጠያይቅ ነገር የለውም። መልካም። ከዛ በኋላ የክልሉ መንግስት ምንድነው ማድርግ ያለበት? ከፌደራል መንግስት ጋር መነጋገር ነው። ከኦሮሚያ ክልል መንግስት ጋር መነጋገር ነገር ነው። የተለየ እርምጃ ሄዶ የሚወስድበት አግባብ የለውም። ዛሬም በቡርጂ ወረዳም ስራ የማቆም አድማ እንደቀጠለ ነው። የአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም